ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 23 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልኝ። እኔም ቆንጅ ይታየ ነኝ። በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊ ነው። ችግሩ ኢኮኖሚያውም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት በሚደረገው ትግል አጠናቆ መቀጠል ያስፈልጋል ያለ ሰሞኑን ከእስር የተለቀቁትን የግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌን ነው ከቪኦኤ ጋር ካደረጉት ቃለ ምልልስ የሰማችሁት። በአብይ ርዕስ ዘገባ አለን። ለአርዕስተ ዜናው ቆንጅት። ኬንያውያን ፕሬዚደንቱ ኬንያታ በሙሰኞች ላይ እርምጃ እንዲወስዱ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ በኒውዮርክ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ቀኝ እጅ ከሆኑት ባለሥልጣን ጋር መነጋገራቸውን ቀጥለዋል። ዩናይትድ ስቴትስ በአውሮፓ ሕብረት በካናዳና ሜክሲኮ ወደ ሀገሯ በሚገቡ ብረት እና ብረት ላይ የ25 ከመቶ አሉሚኒየም ላይ ደግሞ 10 ከመቶ ቀረጥ ጥላለች። ይህም የአትላንቲክ ተሻጋሪና ሰሜን አሜሪካ አገሮች ንግድ ግንኙነቶች ላይ ውጥረቱን አባብሷል ተብሏል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት፣ ለአርእስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኬንያ ሲቪል ማህበራትና የሰብአዊ መብቶች ተሟጋቾች በኬንያ ሙስና ተንሰራፍቷል ሲሉ ዛሬ ናይሮቢ ላይ የተቃውሞ ሰልፍ አደረጉ። በዛሬው ሰልፍ ሰሞኑን ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለውን ወደ ዘጠና ሚሊዮን ዶላር የሚገመት የህዝብ ገንዘብ የሰረቁ ባለሥልጣናት ለፍርድ እንዲቀርቡና ጠፍቷል የተባለው የህዝብ ገንዘብ እንዲመለስ የሀገሪቱ ፕሬዚደንት ኡሁሩ ኬንያታን ጠይቀዋል። ዳዊት ገልሞ ዳዊት ከናይሮቢ ተጨማሪ አለው። በኬንያ ሙስናና ብልሹ አሠራር ተስፋብተዋል ሲሉ በሀገሪቱ የሚገኙ የሲቪል ማኅበራትና የሰብአዊ መብት ማጋቾች ዛሬ በናይሮቢ የተቃውሞ ሰልፍ አደረጉ። በተቃውሞ ሰልፉ የአገሪቱ ፕሬዝዳንት ኡሁሩ ኬንያታ ሙሰኞችን ለፍርድ እንዲያቀርቡ ጠይቀዋቸዋል። በተለይ በቅርቡ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍተዋል የተባለው ከዘጠና ሚሊዮን ዶላር በላይ ገንዘብን ጉዳይ በፍጥነት ፕሬዝዳንት ኬንያታ እንዲያስመረምሩ ሰልፈኞቹ ጠይቀዋል። ጂሚኤዲ የብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ነው። የሰልፉን ዓላማ እንዲህ ሲል ያብራራል። የዛሬው ተቃውሟችን ከተለያዩ ሚኒስቴር መስሪያ ቤቶች እየተዘረፈ ስላለው የህዝብ ገንዘብ፣ ለወጣቶች በቂ የሥራ ዕድል አለመፈጠርና ከየቤታቸው በኃይል እየተፈናቀሉ ስላሉ ሰዎች ነው። ስለዚህ ሁላችንም አንድ ላይ የመጣ ነው፣ ገንዘባችንን እያሟጠጡ ያሉ ጥቂት ኬንያውያን ጉዳይ ሰለቸን ለማለት ነው አደባባይ የወጣ ነው። ለዛሬው ተቃውሞ መነሻ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለው ወደ 90 ሚሊዮን ዶላር የህዝብ ገንዘብ ነው። የኬንያ የወንጀል ምርመራ ቢሮ በወንጀሉ የተጠረጠሩ ከ50 በላይ ግለሰቦችንና ባለስልጣናትን በቁጥጥር ስር አውሎ ጉዳዩን እየመረመረው መሆኑን ገልጿል። ከሁለት ዓመት በፊትም በተመሳሳይ ሁኔታ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ወደ 17 ሚሊዮን ዶላር የህዝብ ገንዘብ ጠፍቶ የነበረ ሲሆን ያ መቋጫ ሳያገኝ የአሁኑ ምዝበራ መደገሙ የአገሪቱ ዜጎችን አስቆጥቷቸዋል። በሰልፉ ላይ የነበረው የኬንያ ብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ጂሚ ኤዲን ይህ የጠፋው ገንዘብ በርግጥ ይገኛል የሚል ተስፋ አለ ወይ ተብሎ ተጠይቀው የሀገሪቱ መንግስት ተመጣጣኝ እርምጃ ወስዶ ካላስመለሰ ተቃዋሟችን ይቀጥላል ሲል ምላሹን ሰጥተዋል። በዚህ በኬንያ ብሔራዊ ወጣቶች አገልግሎት ቢሮ በተከሰተው የሙስና ቅሌት የእንግሊዙ ባርክሌስ ባንክን ጨምሮ ከአስር በላይ ባንኮች በኬንያ ማዕከላዊ ባንክ ምርመራ እየተደረገባቸው ነው። ዛሬ በናይሮቢ ለተቃውሞ የወጡ ሰልፈኞች ለኬንያ ፓርላማ ጽህፈት ቤት አቤቱታ ያስገቡ ሲሆን መንግስት ሀገሪቱን እየጎዳ ያለውን የሙስና ወንጀል ማስቆም ካልቻለ በየሳምንቱ ሐሙስ ጎዳና ወጥተው ተቃውሟቸውን እንደሚቀጥሉ ነው የተናገሩት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬም ኒውዮርክ ላይ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ቀኝ እጅ ባለስልጣን ጋር መነጋገራቸውን ቀጥለዋል። ውይይታቸው በቀጣይ ወር በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና በሰሜን ኮሪያ መሪ መካከል ሊካሄድ በሚችለው ስብሰባ ላይ ያተኮረ ነው። ፖምፔዮና ኪም ዮንግ ቾል ያካሄዱት ውይይት በጣም በጥሩ ሁኔታ እየተከናወነ ነው ሲሉ የተናገሩት ሚስተር ትራምፕ እሳቸውና የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ ላይ በታቀደው መሰረት እንደ አውሮፓውያን አቆጣጠር ሰኔ 12 ቀን ስብሰባቸው ው ይከናወናል ብለው ተስፋ እንደሚያደርጉም አመልክተዋል። የሰሜን ኮሪያዎቹ ልኡካን ነገ ከኪም ጆንግ ኦን የተላከ ደብዳቤ ይዘው ዋሽንግተን ይገባሉ ብለው እንደሚጠብቁም ሚስተር ትራምፕ አመልክተዋል። የደብዳቤውን ይዘት ለማየት በጉጉት ላይ ነኝ ሲሉም የዩናይትድ ስቴትሱ መሪ ያክለዋል። የሰሜን ኮሪያው መልእክተኛ ኪም ዮንግ ጆል ባለፈው ባለፉት 18 ዓመታት ውስጥ ዩናይትድ ስቴትስን በመጎብኘት የመጀመሪያ የዚያች ሀገር ከፍተኛ ባለስልጣን መሆናቸው ነው። ከአውሮፓ ህብረት ከካናዳና ከሜክሲኮ ወደ ዩናይትድ ስቴትስ በሚገባ ብረት ላይ የ25 ከመቶ እንዲሁም በአሉሚነም ላይ ደግሞ 10 ከመቶ ቀረጥ በመጣል ቀደም ሲልም የተፈጠረውን የአትላንቲክ ተሻጋሪና የሰሜን አሜሪካ የንግድ ግንኙነቶች ውጥረት እያባባሰች መሆኗ ተነገረም። ዩናይትድ ስቴትስ የደነገገችው ከባድ የገቢ ሸቀጥ ታሪፍ ከነገ ጀምሮ ዓርብ ማለት ነው ተግባራዊ ይደረጋል። እርምጃው ከአውሮፓ ሀገሮች በኩል ፈጥኖ የአጸፋ እርምጃ የቀሰቀሰ ሲሆን ሃርሌ ዴድሰን ሞተር ብስክሌቶች፣ ሊቫይስ ጂንስ ልብሶች፣ የኬንተኪ አረቄና የቴነሲ ዊስኪን በመሳሰሉት ታዋቂ ምርቶች ላይ ሳያነጣጥር እንደማይቀር ተገምቷል። የዩናይትድ ስቴትስ የንግድ ሚኒስትር ዊልበር ሮስ በሰጡት ቃል መፈታት ያለባቸው ሌሎችም ጉዳዮች ስላሉ በአንድ ወገን ከሜክሲኮና ከካናዳ በሌላ ወገን ደግሞ ከአውሮፓ ኮሚሽን ጋር ድርድራችንን ለመቀጠል እንፈልጋለን ብለዋል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ዩንከር በበኩላቸው በሰጡት ምላሽ ይሄ ለዓለም ንግድ መጥፎ ቀን ነው ካሉ በኋላ በዓለም አቀፍ የንግድ ድርጅት አቤቱታ አስገብቶ ከመሟገትና በአሜሪካ ምርቶች ላይ ተጨማሪ ቀረጥ ከመጣል ሌላ አማራጭ የለንም ብለዋል። ዓለም አቀፍ የንግድ ሕግጋትን እያከበርን የአውሮፓ ሕብረትን ጥቅሞች ከማስጠበቅ አንቦዝንም ሲሉ ዩንከር አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስካሁን የሚሰራባቸው የንግድ ውሎች የሀገራችንን ኩባንያዎች የሚጎዱና አሜሪካውያንን የስራ ዕድል የሚያሳጡ በመሆናቸው የተጣለው ቀረጥ ለአሜሪካ ብሔራዊ ጸጥታ አስፈላጊ ሆኖ ተገኝቷል ሲሉ ቆይተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከዩናይትድ ስቴትስ ጋር ሻክሮ የቆየውን ግንኙነቴን እንደገና እየገመገምኩ ነኝ ስትል ፓኪስታን ተናገረች። ይህም በጦርነት የዳሸቀችውን አፍጋኒስታንን ለማረጋጋት ከኔቶ አጋሮቻቸው ጋር ሆነው ከታጣቂ ጋር እየተዋጉ ላሉት አሜሪካውያን ወታደሮች አቅርቦት ማስተላለፊያ መስመሮችን ሊቆርጥ እንደሚችል ተጠርጥሯል። የፓኪስታን የውጭ ጉዳይ ሚኒስትር ኩራም ዳስቲጋር ሃን ይህን የተናገሩት በተለይ ለቪኦኤ በሰጡት ቃል ነው። ሚኒስትሩ ይህን ያሉት አንድ ዓለም አቀፍ ግብረ ኃይል በዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ ውትወታ ፓኪስታንን ሽብርተኝነትን በገንዘብ ደጋፊ መዝገብ ውስጥ ከመክተቱ ከአንድ ቀን አስቀድመው መሆኑ ነው። እርምጃው የፓኪስታንን የመጣኔ ሀብት ችግሮች ማባባሱ አይቀርም እየተባለ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራሉን የምርመራ ቢሮ ዳይሬክተር የነበሩትን ጄምስ ኮሚን ያባረርኳቸው በሩሲያ ጣልቃ ገብነት ምርመራው ምክንያት አይደለም አሉ። ይህ ታዲያ ካሁን ቀደም በሱ ምክንያት ብለው ከሰጧቸው ጋር እንደሚጣረስ እየተነገረ ነው ምንም የሚያመጣው ለውጥ ባይኖርም። ለነገሩ ግን ኮሚን ያባረርኳቸው በሩሲያ ምክንያት አይደለም ሲሉ በትዊተር ጽፈዋል። ስለ ኮሚ መባረር ያልሆነ ነገር የሚያወሩት ምግባረ ብልሹዎቹ ትላልቆቹ የዜና ማሰራጫዎች ናቸው ሲሉ ፕሬዝደንቱ አክለዋል። ሚስተር ትራምፕ ባለፈው የአውሮፓውያን ዓመት ከኤንቢሲ ቴሌቪዥን ጋዜጠኛ ሌስተር ሆልት ጋር ባደረጉት ቃለ ምልልስ ኮሚን ለማባረር ያበቃኝ ዋናው ምክንያት የሩሲያው ምርመራ ነው ማለታቸው ይታወሳል። በመጨረሻም ጋዛ ውስጥ የተፈጠረውን የከበደ የሕክምና ችግር ለመታደግ የቀዶ ጥገና ሕክምና ባለሙያዎችንና ሌሎችንም የልዩ ሕክምና ዶክተሮች ከአቅርቦቶች ጋር አድርገን እንልካለን ሲል ዓለም አቀፍ ቀይ መስቀል አስታወቀ። ቀይ መስቀል ለቀጣዮቹ ስድስት ወራት እርዳታውን ከፍ በማድረግ ከሚልከው መካከል ሀምሳ አልጋዎች ያሉት የቀዶ ሕክምና ክፍል በመክፈት በቅርቡ በእስራኤልና ጋዛ ድንበር በተባባሰ ውከት በጥይት ለቆሰሉ ህሙማን ቅድሚያ በመስጠት እንደሚረዳ ነው ያመለከተው። የእስራኤል ኃይሎች እንደ ኤሮፓውያን አቆጣጠር ካለፈው መጋቢት ወር መጨረሻ ወዲህ ቢያንስ 115 ፍልስጤማውያንን ገድለዋል። ይህም በእስራኤል የኃይል አጠቃቀም ጉዳይ ላይ ነቀፋ አስከትሏል። እስራኤል በበኩሏ ታጣቂውን ቡድን ሐማስን በጠባጫሪነት ወንጅላ እርምጃውን የወሰድኩት ድንበሬን ለመጠበቅ ነው ብላለች። ትናንት የፍልስጤን ባለስልጣናት በግብፅ ሽምግልና ከእስራኤል ጋር የተኩስ አቁም ስምምነት ላይ ደርሰናል ማለታቸውን ተከትሎ በድንበሩ አካባቢ ተቀጣጥሎ የቆየው ግጭት ጋብ እንዳለ ነው የሚስተዋለው። የእስራኤል ባለስልጣናት ተኩስ አቁም መደረሱን አላረጋገጡም። ይሁን እንጂ ከጋዛ በታጣቂዎች የሚተኮሱት አዳፍኔና ሮኬቶች ከቆሙ እኛም ያጸፋ ጥቃቶቻችንን እናበቃለን ማለታቸው ተጠቅሷል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 23 2010 ዓ.ም ምሽት ፕሮግራም ነው። ኢትዮጵያ ኢቦላን ለመጋፈጥ ተዘጋጅታለች። ዲሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው ሀምሳ ስድስት አካባቢ ኬዞች ሀያ አምስት ሰዎች ሞተዋል። ይሄ ማለት ከሀምሳ ፐርሰንት በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየን እና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና የአካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልዕክት የምናስተላልፈው ማለት ነው። እኛ ዝግጅት በተጨማሪ አቶ አስቻለው አባይነህ የጤና ጥበቃ ሚኒስትር አማካሪ ናቸው። ቃለ ምልልስ ይዘናል። አሁን የዕለቱ የአበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ከትናንት በስቲያ ከእስር የተፈቱት የአርበኞች ግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደነበረ ገልጸዋል። የጀመሩትን ትግል እንደሚቀጥሉም አስታውቀዋል። ለእስር በተዳረጉበት ሁኔታ፣ በእስር ቤት ቆይታቸውና በሌሎችም ጉዳዮች ዙሪያ ከመለስካቸው አማሃ ጋር ቆይታ አድርገዋል። ይቀጥላል። የዛሬ አራት ዓመት ገደማ የመን ሰና አውሮፕላን ማረፊያ ላይ የየመን ጸጥታ ለፊዎች ወይም ኃይሎች ለኢትዮጵያ ጸጥታ ኃይሎች እጅ ሆነው እንዳሳለፉ ና እንደሰጡ ተነግረናል። ይህ እንዴት ሊሆን ቻለ? በእኔ ግምት ግምት ነው በዛ የመኔር አየር መንገድ በመንቀሳቀሴ በጣም ቀላል ነው። በተወሰነ ደረጃ ብዙ ሰዎች የሚያውቁኝ ሁኔታ ተፈጥሯል። በዛን ሰዓት ላይ በመልክ በምንምኔ እና በዚህኛው ፈላይት ላይ አለ የሚል መልእክት ወደዚህ ሀገር ወደ ኢትዮጵያ ደህንነት ለማስተላለፍ ሰዎች በቀላሉ የሚችሉበት ሁኔታ ነው። ምንም አይነት ሴራ ይታየኝም። ያለው አጋጣሚ እና በዚህ አይነት መንገድ ይህን ካወቁ በኋላ ግን ለምን ደህንነት መክፈል የሚችሉትን ነገር በሙሉ ከፍለው በገንዘብ የሰሩት ስራ ነው የሚመስለኛለሁ። ሌላ ምንም ሴራ ምስጢር ምናምን የሌለው ነገር ነው፣ እኔ እስከሚገባኝ ድረስ ተቾቻችሁ። ታዲያ በሌላ በኩል ደግሞ ይህንን መንገድ ከውጭ መጥተው ከየትም መጥተው ብቻ ወደ ኤርትራ ሲገቡ ይህን መንገድ ያዘወትራሉ ይባላል። ድክመታችሁ ነው የሚሉት አሉ። ተቾቻችሁ ይህን ይላሉ። ምን ይላሉ? እውነት ለመናገር ትክክል ናቸው። ድክመት ነው። ምክንያቱም በተወሰነ ደረጃ የአማተሪሽ የሆነ አሰራር ነው። ግን በጣም የሚያሳዝነው ነገር በኪሴ አራት ሺ ዶላር የድርጅት ገንዘብ ይዤ በሌላ አየር መንገድ ለመሄድ ቦታ ስላልነበረ አራት መቶ ዶላር ፍርስት ክላስ ለመሄድ ጨምር ስላለኝ የድርጅት ገንዘብ መቀለጃ አይደለም በሚል ርካሽ ፍለጋ በመሄድ ነው እዚህ ሁሉ ችግር ውስጥ የተገባው እና አራት መቶ ዶላር ከተፈጠረው የሴኪሪቲ ሪስክ ጋር ሲወዳደር በጣም በጣም ግን በጭንቅላቴ ሁልጊዜም የህዝብ ገንዘብና ሀብት በጥንቃቄ መያዝ አለበት የሚል እምነት ስላለኝ በዛ የተገዛ ጭንቅላት የፈጠረው ስህተት ነው። እስከ ቅርብ ጊዜ ድረስ የት እንደነበሩ ህዝብ በይፋ የሚያውቀው ነገር አልነበረም። ከተያዙ በኋላ የት እንደነበሩ በዝርዝር ይነግሩኛል። መጀመሪያ አንድ አመት ከአንድ ወር የት እንደነበርኩ አላውቅም። ምክንያቱም በደህንነት እጅ ነው የነበርኩት። አንድ ራሱን የቻለ ቪላ ቤት ነው፣ ግን አንዱ ክፍል መስኮት ተወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው ግን እዛሽ ክፍል ሀያ አራት ሰዓት አራት የደህንነት ሰዎች እዛው እየኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው። ከዛ በኋላ ወደ ቃሊቲ ነው የተወሰድኩት ያለው። ሶስቱን አመት ቃሊቲ ነው ያሳለፍኩት። እንዲያው እስቲ የእስር ቤት ቆይታውን ምን እንደሚመስል ለህዝብ ሊናገሩ ይፈልጋሉ አሁን? ምንም ችግር የለውም። እውነተኛ ነገር እስከሆነ ድረስ የመጀመሪያው አንድ አመት ላይ ያው እንደ ተናገርኩት አንድ ክፍል ውስጥ ነው። በተለያየ አጋጣሚዎች የወጡ ሪፖርቶች ያሉ ለምሳሌ ያክል አዲስ አበባ አዳማ የሚሄደውን ትልቁን አውራ ጎዳና ላይ ቆም የፎቶግራፍ የተነሳሁት በልማት ጉዳይ ላይ ያደረግነው ውይይት የተሰራ ነገር እናሳያለን በሚልም ወስደው ያደረጉት ነው። ዝም ብሎ በካሜራ ቴክኒክ የተለጠፈ ነገር አይደለም። ሌሎች እንደሚያወሩባቸው እዛ ባለሁበት ሰዓት ላይም ፖለቲካውን በሚመለከት ጽሁፍ መጽሐፍ ፈልጋለሁ ብዬ ጥያቄ አቅርቤ ምክንያቱም በመጀመሪያዎቹ ጥቂት ሳምንታትና ወራት ብዙ ነገር ተናግሮ ጽፎ የአገሪቷን ጠቅላላ ሁኔታ ግልጽ አድርጎ ማለፍ ይሻላል የሚል እምነት ስላለኝ ያንን በተመለከተ ለነገብ የማይባል ቋንቋና ግልጽነት ሀገሪቷ ውስጥ አለ ብዬ የማስበውን ችግር በሙሉ በዝርዝር የገለጽኩበትን ወደ መቶ ሰማኒያ አምስት ገጽ የሚሆን የፖለቲካ ጽሁፍ ጽፌ ያለሁኝ ያለው፣ ኮምፒውተር ሰጥተውኝ የእጅ ጽህፈት ያልነበብ ስላለ ወደ ኮምፒውተር ሄደናል። ያን ከጻፍኩ በኋላ ግን ኮምፒውተሩን እዛ በመተዋቸው የተነሳ ሌላ ከኢትዮጵያ ታሪክ ጋር የተያያዘ ወደ ስምንት መቶ ሀምሳ ገጽ ገደማ የሚሆን እኛም የምንናገር ትውልድ ይደናገር የሚል አርስት የሰጠሁትን መጽሐፍ ጽፌ ያለሁኝ ያለው። ከዛ ወደ ቃሊቲ ስወርድ ኮምፒውተሩን ወስደዋል። ቃሊቲ ከገባው በኋላ ግን ምንም አይነት ስክሪፕቶም እርሳስም ወረቀትም እንዳላገኝ የተደረገው ያለው ሌሎች እስረኞች ያላቸው የቴሌቪዥን አክሰስ የሚባል ነገር የመጨረሻዋ ስድስት ሳምንት ጠቅላይ ሚኒስትር አብይ ስልጣን ከያዘ በኋላ ነው ይገባልኛሉ ቢሱን እንድመለከት ሊሆን ይችላል ብዬ ነው የምጠረጥረው። እስር ቤቱ ውስጥ ለሌላ እስረኛ የተሰጡ መብቶች በሙሉ እኔ ጋ ያሉም ያለው ብታመምም አንድ ሐኪም መታዘው ትታኛ ያለች እንጂ ወደ ክሊኒክ ወደ ሌላ ቦታ መባል የማይታሰብ ነገር ነው። በቤተሰብ ጥያቄም ሌሎቹ እንደፈለጉ ነው የሚጠይቁት። ያለው እኔ በሳምንት አንድ ቀን አባቴና ባለቤቱ የሚያመጡት ምግብና የሚያዩኝ ሁኔታ ነው የነበረው። እንደ እስረኛ ምንም አይነት የእስረኛ ቁጥር የለኝም። ያለው የፍርድ ቤቱ ውሳኔ የሚባል ግልባጭ ሁሉ እስረኛ አለው። በምን እንደተከሰስኩኝ፣ ምን ፍርድ እንደተፈረደብኝ፣ እነማን ምን እንደመሰከሩ፣ በምን አይነት መረጃ ወደዛ ድምዳሜ እንደተደረሰም የማቅበት የለም። እንደዚሁ እንደታሰርኩ በዚሁ አይነት ሁኔታ ነው የተፈታሁት። ግን የእስር ቤቱ ህይወት ብዙም ከባድ አልነበረም ግን ከኔ ጋራ እንዲኖሩ የመደቧቸው ሁለት ሰዎች በደንብ የሚያውቋቸው አሁን ባለኝ መረጃ ለእነሱ ቅርበት ያላቸው እርስ በርሳቸው ግን የሚጋጩ አሁን ብለው ነው የሚጋጩት። ከመጀመሪያውም ጀምሮ ሰዎች እንደነገሩኝ ከነበሩበት ቦታ ሲጋጩ የነበሩ ሰዎች ናቸው። ሁለቱም ኮንቪክትድ መርደርስ ናቸው፣ ማለት የተፈረደባቸው ነፍሰ ገሪያዎች ናቸው እና ምንም አይነት ከእኔ ጋራ በብዙ ነገሮች መገናኘት የማይችሉ በተሞክረውን ብትለው በልምድም በባህልም መገናኘት የማንችል እጅግ እጅግ እጅግ አስቸጋሪ። እስሩን ከባድ ያደረገው እዛ ያሉ ጠባቂዎች፣ ባለስልጣናዎች ምናምን አይደለም። በዚህ አይነት መንገድ የመደቧቸው ሰዎች ናቸው። አቶ አንደርጋቸው ሲያዙ ትዝ የሚል ነገር አለ። በኢትዮጵያ ቴሌቪዥን ያየ ነው ምስል አለ። ድምጾ ተዘግቶ ነበረ። ሲናገሩ ደክሞኛል፣ ለማረፍ ፈልጋለሁ። ረፍት ብቻ ነው ፈልገው ብለው ነበር። አረፉ። ኢንፋክት፣ በዛን ሰዓት ላይ ከጠዋት እስከ ማታ እጄ ወደ ኋላ የሚታሰርበት ሰዓት ነው የነበረው። ስተኛም መተኛት የሚባል ነገር አልነበረም፣ አልተኛውም እግርም በሰንሰለት ታስሮ የነበረበት ሰዓት ላይ ነው። ለኢንተርቪው ነው እጅ የተፈታው እንጂ እጅ ወደ ኋላ ካንቲና ታስሮ መተኛት የሚባል ነገር እንዴት ሊሆን እንደሚችል ማሰብ ትችላላቸው። ያለው ፈጽሞ የማይታሰብ ነገር ነው እና በድካም ደረጃ የተናገርኩት ያለው አካላዊ ድካም አይደለም ያለው። በአጠቃላይ ይሄ ፍርድ ቤታቸው የወሰነው የሞት ፍርድ ነበርና እሱም በአስቸኳይ ፈጽሙ የቆኛል መሄድ ነው የምፈልገው ነው ያልኳቸው፣ ያለው እና ፈጽሞ ነው እሱ ነው ያልኩት። ነበር የእርስዎን መፈታት አሁን ያለው የኢህአዴግ መንግስት ለተቃዋሚዎች በሩን በሰፊው የከፈተ ለመሆኑ ትልቅ ምልክት አድርገው የሚያዩት አሉ። የእርስዎ አታይ ምንድን ነው ወይ? ይሄ በጣም ከባድ ጥያቄ ነው መስለኝ ብልህ ተጥቅላላ ድርጅቱን የልብ ትርታና ስሜት መመርመር የሚችልበት መንገድ የለኝም ያሉ ግን የተወሰኑ ክፍሎች በዚህ አይነት መንገድ እንዲህ አይነት ነገር ለማድረግ ጥረት የሚያደርጉ ይመስላኛል። በሙሉ ድርጅቱ እንደ ድርጅት በዚህ መንፈስ የተቀረጸ ነው ወይ በዚህ መንገድ እየተጓዘ ነው ወይ የሚለው ነገር ምንም ማረጋገጫ ልሰጥህ የሚችለው ነገር አይደለም። በተወሰነ ደረጃ ግን የተወሰነው አካል ይህንን አይነት ነገር እየሞከረ ያለ የሚመስል ነገር አለው። በዛ መንገድ ማየት ይቻላል ብዬ ነው ማስበው ያለው። አዲሱ ጠቅላይ ሚኒስትር ከመጣ በኋላ ጀምሮ የሚታዩት ንግግሮቹ ቴሌቪዥን ያየኋቸው ማለት ነው ከህዝብ ጋር ያደረጋቸው ውይይቶች፣ በተለያዩ ሀገሮችን በመሄድ ለኢትዮጵያውያን እስረኞች ያደረጋቸው ነገሮች፣ ለሀገር ዜጋ ክብር በሚል መንፈስ የሚያደርጋቸው ንግግሮች፣ እነዚህ እነዚህ ሁሉ በተወሰነ ደረጃ እንደዚህ አይነት ሁኔታ በሀገር ላይ በመፍጠር የተሻለ ሁኔታ ማምጣት ይቻላል የሚል እምነት የሚንቀሳቀስ ነው ይመስለኛለሁ። ስለዚህ እንዳለ ጠቅላላ ያደግ በሙሉ በዚህ መንፈስ ተቀርጾ እየተጓዘ ነው የሚለው መረጃ ባይኖረኝም፣ ያለው የተወሰነው ነገር ግን እየተሆነ እንደሆነ ነው። ያ ነገር ይጠናከር፣ ለሀገር ይበጃል ብያ ምን አለውኛል። ድርጅታችሁን ግንቦት ሰባትን ስትመሰርቱ ቤተሰቡን ጥለው ወደ በራ ሲወጡ ቆርጠው እንደሆነ አውቃለሁ፣ ግን ሲያዙ ምን ተሰማሁት? እንዳልከው ነው አስቀድሞም፣ ያዩት ልጆቼ ትንሾች ናቸው፣ ግን ለእናታቸው ተናግሬ ያለሁ ገባንበት ትግል ቀልድ አይደለም ያለው ሌላ ቦታ ላይ አይደለም እነዚህ ሰዎች አግባብነት ባለው መንገድ ባለያዙት ስልጣንና ጥቅም ላይ የመረረ ትግል ብናደርግ እዚህም ለመግደል ለማይመለሱ ናቸው። ቀልድ እንዳይመስልች ጥንቃቄ ለልጅም ለልጆች ሽማርጊ እስከማለት ድረስ ነው። ከዚያም በኋላ ሁላችሁም ሰምታችኋል በቪዲዮ በድምጽ ተሬኮርድ ተደርጎ ኤርትራ ድረስ እኔን ለመግደል ሰዎች የተላኩበት ሁኔታ እንደነበረና ና ከእነሱ ደህንነት ሰዎች ጋራ የተላከው ሰው ውይይት እያደረገ እንዲቀዳ በማድረግ በስፋት አሰራጭተናል። ይተናል እንዳይስተኝ ግንባሬን እንዲመታኝ አነጣጥረ ምናምን በንግግራቸው በኢትዮጵያ የደህንነት ታሪክ ከፍተኛው ገድል ነው የሚሆነው ያለው በዛ የምትወስደው ውሳኔ እያሉ የደህንነት ሰዎች ሰውየውን ሲያነጋግሩት ሰምታችኋል። ስለዚህ እኔ ምንም አይነት መሥዋዕትነት ለመቀበል ዝግጁ በሆንኩበት ሁኔታ ስለነበር ምንም ሞት እርምጃ ወሰዱም ማሰሩም አስቀድሜ በደንብ አድርጌ ጠንቅቄ የማውቀው ነገር ነው። ይሄ ነገር ላይሆን ይችላል። ገና ለገና አንዳንድ ሰው አንድ ነገሩ ሲገባ እነዚህ ነገሮች በደንብ ሳያሰላስል ይገባና የሚወጣበት ሰዓት ላይ በጣም ይደነግጥ ይችላል። ያለሁ እኔ በጣም በጣም ያሰብኩበት ነገር ነው። እንደዚህ ሳላስብበትም አንድ ነገር ውስጥ አልገባም። ያሉ አሁን ወደፊት ህይወቱን ምን ያስባሉ? ምን ሊመሩ ያስባሉ? ወይ መንገዱን ምንድን ነው? የተጀመረ ነገር አለ አላለቅም። እንደውም እዚህ መጥቼ ነገሮችን ከተመለከትኩ በኋላ በጣም ይህን የተወሳሰበ ጭራሽ ካሰብነው በላይ የተወሳሰበ ችግር ያለበት ሀገር ነው በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው። ችግሩ ኢኮኖሚያዊም ጭምር ነው እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት የሚደረገው ትግል አጠናቅሮ መቀጠል ያስፈልጋል ያለው ያ ትግል ምን ይሆናል? በምን አይነት መንገድ ይሆናል? አዲስ የተፈጠረውን ሁኔታ እንዴት ነው የምታዩት? የመሳሰሉት ነገሮች ከጓደኞች የጋራ ሁኜ እንደ ድርጅት ነው ኦፐሬት የምናደረገው በዝርዝር መልስ የምንሰጥበት ነገር ይሆናል። ነገር ግን ግልጽ የሆነው ነገር የአገሪቷ ችግር እንደ ተራራ በተከመረበት ሰዓት ላይ አንገታችንን ደፍተን ሌላ ስራ እየሰራ ነው ብለን መተኛት የማንችል ሰዎች ግን ያለን መሆኑ መታወቅ አለበት። ያለው እንደ ሰማ ነው ከሆነ ከመገናኛ ብዙኃን ጠቅላይ ሚኒስትሩን አግኝተው ነበረ፣ ምን ታባላችሁ? ጠቅላይ ሚኒስትሩ ጋር ያደረግኩት ውይይት ዝርዝር ውስጥ አልገባም። ነገር ግን በጥቅሉ በጣም በጣም በጣም ፖዘቲቭ ነበር ማለት እችላለሁ እያሉ፣ በጣም አመሰግናለሁ ስለ ትብብሩ፣ በጣም ነው መሰግነው ተሰጠኝ እድል። ጠቅላይ ሚኒስትር አብይ አህመድ አቶ አንዳርጋቸው ጽጌን ከእስር እንዲለቀቁ መወሰናቸውና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብቶች ተሟጋች ወጣቶች ዘንድ እንዴት ይታያል በሚለው ጥያቄ ዙሪያ ሶስት ወጣቶችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች ከየመን ሰነአ አየር ማረፊያ ተወስደው ለአራት ዓመታት በኢትዮጵያ እስር ቤት የቆዩትና ከትላንት በስቲያ ከእስር የተለቀቁት የአርበኞች ግንቦት ሰባት የፍትህ የነፃነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ቤተ መንግስት ተገኝተው መነጋገራቸውና ሁለቱ ተጨባብጠው የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ በይፋ ከወጣ በኋላ የብዙዎችን ቀልብ የሳበ በደቂቃዎች ውስጥ ውስጥም ብዙ ሰዎች ገጽ ላይ የተዘዋወረ ነበር። በኢትዮጵያ ህገ መንግስታዊነት እንዲከበር ጥያቄን የሚያነሱና በተለያየ ጊዜ ታስረው የተፈቱ ሶስት ወጣት የመብት አራማጆችን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለሚያከናውኑት ተግባራት ያላቸውን አስተያየት ጠይቂያቸዋለሁ። በተለይ በአቶ አንዳርጋቸው ጽጌ ላይ የተሰጠውን ውሳኔና በቤተ መንግስቱ ውስጥ ያደረጉት ውይይትና የታየው የአብሮነት ፎቶግራፍ ለቀጣዩ የኢትዮጵያ ፖለቲካ ምን ትርጉም አለው ብያቸው ነበር። አቶ ዘላለም ክብረት የህግ ባለሙያ መምህርና በጽሁፍ በሚያቀርባቸው ምግቶች የመብት አራማጅ ነው። በአሁኑ ሰዓት እዚህ ዩናይትድ ስቴትስ ሃርቫርድ ውስጥ ፌሎ ነው። ጠቅላይ ሚኒስትሩ መሰረታዊ እርምጃ ወስደዋል ብሎ እንደሚያምን ይናገራል። ተቃወመን አካል አቅርቦ እንዲህ አብሮ መስራት መጀመር በጣም ትልቅ እርምጃ ነው። ይህን የማስበው ብዙም ያልተሞከረ ነው። ነገር ግን አሁንም ብዙ መረሳት የሌለበት ነገር ያሰራቸውም ኢህአዴግ ነው። አሁን የሚፈቱት በኢህአዴግ አመራር ትእዛዝ ነው እና እዛው ያለ ነገር መሆኑን ሰዎች እንዲዘነጉት የማይገባ ነገር ይመስለኛል። ተስፋ መስጠቱ እንዳለ ሆኖ፣ በአጠቃላይ ሰሞኑ ያሉ ፍቺዎች ጥርና ከታህሳስ ጀምሮ የነበሩ ፍቺዎችን ስናይ ባለፉት ሰባት ዓመታት የታሰሩ ሰዎች ናቸው እየተፈቱ ያሉት ከሁለት ሺህ አስራ አንድ እንደ ፈረንጆቹ አቆጣጠር በተለይ ጀምሮ ይህም ያው ኢህአዴግ በቀድሞ ምን አይነት አሰራር ይሰራ ነበረ የማስተንፈስ ነገር እስረኞችን ለረጅም ጊዜ ያለማሰር ሁለት ሶስት አመት እያሰረ ፖለቲካል ፕሪዝነር የመፍታት ባህል ነበረ የታወቀ ምርጫ ሲደርስ አስሮ የመፍታት እንደዚህ ግን ባለፉት አምስት እና ስድስት አመት ለረጅም ጊዜ የታሰሩ ፖለቲካ እስረኞች ብዙ ነበሩ አቶ አንደርጋቸው ጽጌን ጨምሮ አሁን አይ ቲንክ ወደ ቀድሞ ባህሉ የመመለስ ነገር አለ ያው ማስተንፈስ መፍታት የሚል ከዛ ባለፈ ግን ጠቅላይ ሚኒስትሩ ከተቃዋሚ ጋር ለመስራት በጠላትነት ለማየት ያለመፈለግ ነገር ይህ ትልቅ ነገር ነው ብዬ አስባለሁ። አቶ ዘላለም አያይዞ ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ከኢህአዴግ ባህል ወጣ ያለ፣ አብረንም መኖር እንችላለን የሚል መንፈስ ያለው ነው የሚል አቋም እንዳለው ገልጾ፣ ነገር ግን ሁሉም ነገር መታየት ያለበት በትልቁ የህዝብ ማዕቀፍ ጥያቄ ስር ገብቶ ነው ይላል። በቅርቡ ከእስር የተፈታውና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በበኩሉ አቶ አንዳርጋቸው ጽጌ ቤተ መንግስት ለውይይት መሄዳቸው ነው የሰማው እሳቸውን ለመጠየቅ በሄደበት ወቅት መሆኑን ገልጾ ወዲያውኑ ከተሰማው ስሜት ተነስቶ አስተያየቱን ለመስጠት እንደሚፈልግ ተናግሯል። ይሄ በአንድ የሆነ ነገር አይደለም። ለአብዛኛውም ሰው ስሜቱን በተወሰነ መልኩ ፖዘቲቭ ያደረገለት አክሽን አንዱ አንዱን ተከትሎ የመጡ ነገሮች ናቸው እና እነዚህ የሚያሳዩት ደግሞ እስከ ትናንትና ሁለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንዳጋቸው እድጋ ተመነጋገራቸው ዝርዝሩን ባናቅም ተስፋ ሰጪ ነገር እንዳለው መስማታችን ግን እንዲሁም ደግሞ በፌስቡክ ሰው የተቀበለበትን መንፈስ ስናየው ስርነቀል ለውጥ የሚያመጣ ነገር ነው ብለን መውሰድ ባንችልም ሁሉን የሚያካተተ ንግግር በሁሉም የፖለቲካ ኃይሎች ዘንድ ለመጀመር ይሁኝታ እንዳላቸው የሚያሳይ ነገር ነው። ምክንያቱም ትናንትና በሆነው ነገር ብቻ አይደለም የምናየው። ከዚህ በፊት ለምሳሌ ኦቦለንጭ ለታ የተላከው ልኡክ ቡድን፣ ከትናንት ወዲያ እንደዚሁ ክሳቸው የተቋረጡ የሚዲያ ሰዎች እና ፕሮፌሰር ብርሃን ነጋን ጨምሮ ይህን ይሄንን ስናይ ስም መቀለውጥ የሚለው ነገር አሁን አከራካሪነቱ እንዳለ ሆኖ ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ኃይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው። የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅና በአሁኑ ወቅት በማህበራዊ ሚዲያ ላይ በተለይ እስረኞችን በተመለከተ ዘገባዎችን በማቅረብ የሚታወቀው ከዚህ ቀደመም ታስሮ የተፈታው ጌታቸው ሽፈራው ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ እያከናወኗቸው ያሉት ተግባራት በህዝብ ዘንድ ተቀባይነትን እንዲያገኙ የሚያደርጋቸውን ስራ ነው። የአቶ አንዳርጋቸውም የዚሁ አካል ነው ይላል። በጣም ጥሩ ነው። በጥላቻ ከመተያየት በጣም የተሻለ ነው። ለአብዛኛው ሰውም ይሄ ነው ደስ ያሰኘው ነገር። በጥላቻ ከመታየት ቤተ መንግስት ድረስ አሰርተው በዋናው ድርጅት ነው፣ በአርበኞች ግንቦት ሰባት የእሱ ጸሀፊ በቤተ መንግስት ድረስ ማነጋገራቸው በጣም ጥሩ ነው። በትግል ላለው ማህበረሰብም ትልቅ ድል ነው። የጸረ ሽብር አዋጁ ሳይነሳ ቢሆን በጣም ትልቅ ድል ነው። ነገር ግን ይሄ የመጀመሪያ ነው ብዬ ለማለት ይከብደኛል። መስሉ ለመናገር ሌላ መሰረታዊ ለውጦች ካልመጡ ጠቅላይ ሚኒስተር መለስ ዜናዊም እነ ኢንጂነር ኃይሉ ሻውልን ጋእጅ ተጨባብጠው ም በሰፋ ብሎ በዜና ተሰርቶ ብዙ ፕሮፓጋንዳ ተሰርቶበት የተደረገ ነገር አለ ከተቃዋሚዎቹ ጋር። ይሄ መጀመር አይደለም። የዶክተር አብይ የሚለየው በሽብር የተከሰሰን ሰው መሆኑ ነው፣ ግን ከተፈታ በኋላ የተደረገ ነው። ነገር ግን አንደኛ ተቋማዊ አይመስለኝም። ስለዚህ እንደ ተቋም መንግስታዊ ነው ወይስ ዶክተር አብይ በግል የሚያደርጉት ነው እንደ ጠቅላይ ሚኒስትር ስልጣናቸውን ተጠቅመው የሚለውም ጥያቄ የሚያስነሳ ነው። ሁለተኛው ደግሞ የግንቦት ሰባት ጸሐፊን ሲያነጋግሩ ጠቅላይ ሚኒስተሩ የጸረ ሽብር አዋጁ ሳይነሳ አንድ መሰረታዊ ለውጥ አልመጣም ምለው ሁለተኛ ደግሞ በጣም በርካታ ነው። የራሱ እስር ቤት እያለው የማውቃቸው በግንቦት ሰባት የተከሰሱ ዋናው ቁንጮ ሰው ሆነው ዳርጋቸው ስጊ እሳቸው ሲፈቱ ማስፈታት የነበረባቸው በርካታ በግንቦት ሰባት የተከሰሱ ሰዎች እስር ቤት እያሉ እንደውም አብዛኛዎቹ ደግሞ ማዕከላዊ በደል የደረሰባቸው እግራቸውን ያጡ፣ ጥፍራቸው የተለቀለ፣ በብልታቸው የተኮላሸው በጣም በርካታ ሰዎች በስም መስራት የምችላቸው እናስቻለው ደሴ የሆናት ጋሻው እና አበበካሴ እስር ቤት እያሉ፣ እነ መቶ አለቃ ማስረሻ ስቴ እስር ቤት እያሉ፣ እነ ፍቅረ ማርያም አስማማው እስር ቤት እያሉ ነው። አቶ አንዳርጋቸው የተቀበሉ ጌታቸው ሽፈራው ለውጡን ዘላቂና እውነተኛ ለማድረግ በእስር ቤት የቀሩትን የፖለቲካና የሕሊና እስረኞች በሙሉ መፍታት የመጀመሪያው እርምጃ ነው ባይ ነው። ጌታቸው በቅንጅት አመራሮች ጊዜ የተፈጠረውን ሁኔታ ወደ ኋላ አስታውሶ በወቅቱ ከእስር ከተፈቱ መሪዎች ወደ ኋላ የቀሩት ደጋፊዎችና አብራችሁ አብራችኋል የተባሉ እስካሁን በእስር ላይ እንደሚገኙ ይጠቁማል። በተጨማሪም ዶክተር አብይ የጀመሩትን ለውጥ ዳር እንዲያደርሱና ይመጣል ያሉት ብሔራዊ እርቅ ዘላቂ እንዲሆን በግድያ፣ በእስር፣ በማሰቃየት፣ በመፈናቀል፣ በሙስናና በሌሎች በርካታ ችግሮች ሊናቸው የቆሰሉ ህዝቦች ቁስላቸውን የሚያክም ተግባር ያስፈልጋል ይላል። የህግ ባለሙያው ዘላለም ክብረት በበኩሉ ጠቅላይ ሚኒስትሩ የጀመሩት ለመቻቻል ፖለቲካ ወሳኝ የሆነው እስረኞችን የመፍታትና የማስፈታት ተግባር ዘላቂነት እንዲኖረው የዴሞክራሲ ተቋማት ግንባታና ያሉትም ተቋማት መሻሻል ማድረግ ወሳኝ ናቸው ብሏል። እስካሁን በታየው ለውጥ ውስጥ አንድም ተቋምን የሚቀይር እርምጃ ለመታየቱ ሁኔታዎችን በስጋት እንድንመለከት ያደርገናል። ስለዚህ ሕጋዊ የተቋም መሻሻሎች ጠቅላይ ሚኒስትሩ የጀመሩት ሁኔታ እንዳይታጠፍ ይረዳል ባይ ነው። በተጨማሪም የሽብር ሕጉን ጨምሮ ሌሎች አፋኝ ሕጎች ሊሻሻሉና ሊቀየሩ ይገባል ይላል። ይህ ደግሞ ለህዝብ ብቻ ሳይሆን ለራሳቸው ለጠቅላይ ሚኒስትሩም የጀመሩትን ለማስቀጠል ና እንዳይታጠፍባቸው ለማድረግ አጋዥ ነው ይላል። የሰማያዊው ዮናታን ተስፋዬ አሁን የታየው ለውጥ እንዳይቀለበስና ተመልሶ ወደማይፈለገው መንገድ እንዳይወሰድ እንደ እንቁላል ሊያዝ የሚገባው ነው ባይ ነው። ከሁሉም ወገን በአግባቡ ተጢኖና ተመርምሮ ለዲሞክራሲ መታገል ና መከበር የሚሰሩ በሙሉ ጉዳዩን ጥልቅ ትኩረት ሊሰጡበት ይገባል ባይ ነው ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ መለስካቸውና ጽዮንን አመሰግናለሁ ለዘገባዎቹ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችኋቸው የዕለቱን አብይ ርዕስ ዘገባዎች ነበር የትንታኔው መጽሔት ይቀጥላል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በሚያዘጋጀው በዘንድሮ 35ተኛው ዓመታዊ በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በጻፈው ደብዳቤ መጠየቁን መዘገባችን ይታወሳል። ፌዴሬሽኑም ለጥያቄው መልስ ለመስጠት ባለፈው ሰኞ አስቸኳይ የቦርድ ስብሰባ እንደሚጠራም በእሁዱ ዜናችን ገልጸናል። የፌዴሬሽኑ አስቸኳይ የቦርድ ስብሰባ ምን ውሳኔ ላይ ደረሰ? አዲሱ አበበ ተከታትሏል። የኢትዮጵያ ኤምባሲ ጥያቄውን በደብዳቤ ማቅረቡ እንደተሰማ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል በበኩሉ ለአሜሪካ ድምፅም ቅጂ ያደረገውን አንድ ደብዳቤ ለፌዴሬሽኑ ይልካል። የደብዳቤም ዋና ጭብጥ ፌዴሬሽኑ ሕገ ደንብ ካለው ይሄ ጥያቄ ከማንኛውም ወገን መጣ መስተናገድ ያለበት በሕገ ደንቡ ነው። ነገር ግን የሕገ ደንብ ክፍተት ካለና ወይም ስፔሻል ኮንሲደሬሽን ወይም ደግሞ ልዩ ሁኔታዎች ካሉ በዚህ ምክንያት የጠቅላይ ሚኒስትሩ መምጣት የሚታይ ከሆነ ማኅበረሰቡንም እንዳይከፍለው ራሱ ፌዴሬሽኑንም ችግር ውስጥ እንዳይጥለው በጠቅላይ ሚኒስትሩ ወገን ያለውን ድምፅ እንደሚሰማ ሁሉ በተቃዋሚውም በኩል ድምፅ በዛ በኢትዮጵያ ቀን መሰማት ይኖራል፣ ያ ሪፕሬዘንቴሽን ሊኖር ይገባል በሚል ነው ሀሳብ ያቀረብ ነው የሚል መሆኑን ከዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አቶ ፋሲካ ጌታነህ ገልጸውልናል። ሦስት ሰዎች ዶክተር ብርሃኑ ነጋን ዶክተር መረራ ጉዲናንና አቶ አንዷለም አራጌን እንደ አማራጭ ማቅረባቸውንም ጠቅሰውልናል። የፌዴሬሽኑ ቦርድ ይህን የግብረ ኃይሉን ደብዳቤ ከግምት በማስገባት ከኢትዮጵያ ኤምባሲ የተላከለትንም ሁለቱንም ደብዳቤዎች ለውይይት አቅርቦ ለሰዓታት ተወያይቷል። ተከራክሯል። ሰኞለት እዚህ ደብዳቤ ዙሪያ ከሰላሳ አንዱ ሰላሳ ክለቦች የተገኙበት የአምስት ሰዓት የፈጀ ስብሰባ አካሂደን ነበር። እያንዳንዱ ክለቦች ያላቸውን አስተያየቶች ሰጥተው መቃወሙን የሚደግፍም የሚደግፍበትን የተለያዩ አስተያየቶቻቸውን ከሰጡ በኋላ ስብሰባው ያለቀው ሞሽን ቀርቦ በዛ ዙሪያ ነው። ማለት የውሳኔ ሀሳብ ቀረበ። የውሳኔ ሀሳብ ከክለቦች ነው ወይስ ከመሪዎች? ከክለቦች ነው። የክለቦች ነው። ከሴንት ማይክል ክለብ ነው የቀረበው። ቅዱስ ሚካኤል ክለብ ነው። የዴንቨር ጣና ክለብ ደግሞ ይህን የውሳኔ ሀሳብ ደግፈው አቅርበውታል። የውሳኔ ሀሳቡ የቀረበው ምንድን ነው? የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ከጠቅላይ ሚኒስትር በኤምባሲ በኩል የቀረበላቸውን ጥሪ ተቀበለ። እዛ ላይ ሲላቁ ምህት አንድ ሰከንድ፣ አንድ ደቂቃ። ከጠቅላይ ሚኒስትሩ የቀረበላቸው ነው የምትሉት? ከኤምባሲ የቀረበ ነው የምትሉት? ከጠቅላይ የተለያየ ነገር ነው ማለት ነው ያለው እንግዲህ የጠቅላይ ሚኒስትሩ መጥቶ መናገር ከኤምባሲ ነው የመጣው። ለአድማጭም ግልጽ እንዲሆን ነው። እሺ፣ በየአመቱ በሚከበረው በኢትዮጵያ ቀን ላይ መጥቶ ንግግር እንዲያደርጉ በሚል ነው። ለእሳቸውን መድረክ ከተሰጠ ከተፎካካሪ ካሉ ድርጅቶች መካከል ተወካይ የሚሆን ተወሳቸው ባሉበት፣ እነሱም ንግግር እንዲያደርጉ እንዲፈቀድላቸው በሚል ቀርቧል። ለቦርዱ ይህንን በጽሁፍ ለቦርዱ ልኬ አሁን ድምጽ መስጠት ተጀምሯል። በቅዱስ ሚካኤል ክለብ የቀረበውና በዴንቨር የተደገፈውን የውሳኔ ሀሳብ ወይም ሞሽን ግልጽ ለማድረግ ጠቅላይ ሚኒስትሩም ይምጡ ነገ ግን ከሌላም ወገን ደግሞ ሀሳብ እንዲሰማ ሰው ቀርቦ ንግግር ያድርግ ነው። አንድ የእነሱን ሀሳብ አጠቃላይ የሚወክል አንድ ሰው ተመርጦ ንግግር እንዲያደርግ እ አንድ ሰው የፌዴሬሽኑ ዋና ጸሐፊ አቶ ያሬድ ነጋሽ እና ውጤቱ ማለትም የድምፅ አሰጣጡ እንደምን ተጠናቀቀ? የፌዴሬሽኑ ዋና ጸሐፊ እንደገና አቶ ያሬድ ነጋሽ። ትላንትና ማታ በዋሽንግተን ዲሲ ሰዓት አቆጣጠር እስከ ማታ አራት ሰዓት ድረስ ድምፅ ሲሰጥ በቆይቶ መጨረሻ የተገኘው ድምፅ ከሰላሳ አንድ ክለቦች አስራ አንድ ክለቦች እሺ ይምጡ እና ይናገሩ፣ አስራ አራት ክለቦች አይ አሁን መምጣቱን አንደግፍም፣ አምስት ክለቦች የድምፅ ማዕቀብ ወይም ድምፅ አልሰጡበትም፣ አንድ ክለብ ደግሞ እሺ ብሎ ድምፅ ቢሰጥም ከተሰጠው ሰዓት በኋላ ስለሆነ የመረጠው ተቀባይነት አላገኝም እና አስራ አራት ክለቦች ይህንን ድጋፍ ስላልሰጡት በዚህ ሰዓት ተቀባይነትን አላገኝም። የፌዴሬሽኑ ሕገ ደንብ የሚለው ብዙ ጊዜ ይነሳል። እንግዶችን ወይም ተናጋሪዎችን በመመደብ ወይም በመጋበዝ አኳያ የፌዴሬሽኑ ሕገ ደንብ ለመሆኑ በትክክል ምን ይላል? እንደገና ዋና ጸሐፊው አቶ ያሬድ ነጋሽ ከፖለቲካ ውስጥ ሰዎች ይጠሩ አይጠሩ ደጋፊዎች ወይም የመንግስት አካላት ይጠሩ አይጠሩ የሚል ድርጅቱ መተዳደሪያ ደንብ የሚናገረውን ግልጽ አድርጎ የሚያስቀምጠው ድርጅቱ በ ፖለቲካ አህል ውስጥ ገብቶ መንቀሳቀስ እንደማይችል ያ ማለት ደግሞ ለምሳሌ መንግስትን ደግፎ የመንግስትን መልእክት በማስተላለፍ ወይም ደግሞ ተፎካካሪ ፓርቲዎችን ደግፎ የነሱን መልእክት በማስተላለፍ ከሁሉም አንጻር ነጻ የሆነ ራሱን የቻለ ድርጅት እንዲሆን ነው የሚለው እንጂ አንድ ሰው መጥቶ መናገር ቢፈልግ መድረኩን ይሰጠዋል አይሰጥም የሚል እንደዛ አይነት ነገሮች ሁሉም በተድባ አሁንም በማህበረ ገጽ ላይ በሚታዩ አንዳንድ ሰዎችም በኢሜይልም በጽሁፍም በመደወልም የሚናገሩት እንደዚያን ነገር እና ህጋችሁ የማይፈቅደውን ነገር ለምን ታደረጋላችሁ እያሉ የሚጠይቋል። በህጉ መሰረት ይህ ፌዴሬሽን ማንኛውንም ሰው በዘር፣ በሃይማኖት፣ በፖለቲካ፣ በጎሳ ገለል ያለ እንዳያደርግ የሚል ተቀምጧል። አሜሪካ ምግ የሚጠይቀውም ያን ነው። በዛ መስፈርት መሰረት እኛ ዋና ዓላማችን ኢትዮጵያኖችን ማሰባሰብ ነው። አንድ ሰው የፖለቲካ አቋሙ ዘሩ ሃይማኖቱ ምን እንደሆነ እኛን አይመለከተንም። ኢትዮጵያዊነቱን እና በኢትዮጵያዊነቱ ማሰባሰብ ብቻ ነው ዓላማችን። የፖለቲካ መሪ አይጋበዝ ይጋበዝ የሚል ግን የለም። ነው የምትለኝ? የለም ግን እኮ ወይዘሪት ብርቱካን የዛሬ ስንት ዓመት ስትጋበዝ ችግር ፈጥሮ ፌዴሬሽኑን ለሁለ እንደከፈለው ታስታውሳለህ። ሁላችን እናቃለን። በዛም ጊዜ የነበረው አጨቃጫቂ ነገር ምንድን ነው? ፌዴሬሽኑ ራሱ ነው ግብዣ ልኮ ወይዘሪት ብርቱካንን እንድትመጣ ብሎ የጋበዛ ፌዴሬሽኑ ስለ ጋበዛት ለምን እንደዛ ይጋብዛል በሚል ው ጭቅጭቅ ተነስቶ የነበረ። አሁን ደግሞ ለየት የሚያደርገው ፌዴሬሽኑ ጠቅላይ ሚኒስትሩ ውድድራችን ላይ ይምጡ ይጋበዙ ብሎ ታይሆን የጠየቀው ከኤምባሲ በኩል ጠቅላይ ሚኒስትሩ ይምጡ ተብሎ ስለተጠየቀ በዛ በኩል መልስ ለመስጠት ነው። ሁለቱ ለየት የሚያደርጋቸው ነገር ያ ነው በኔ አስተያየት። አድማጮች የነገሩ መነሻ ማለትም ጥያቄው የቀረበው በ ኢትዮጵያ ኤምባሲ በኩል ነበር ነበርና የፌዴሬሽኑን መልስ እንደምን ተመለከተው በማለት ወደ ኤምባሲው ደውዬ የሕዝብ ግንኙነት ሹሙን አቶ ተስፋ ወልዴን አግኝቻለሁ። እኛ እስካሁን አልደረሰንም፣ ኢሜይልም ቼክ አድርገናል። ያው መጀመሪያም በኢሜይል ነበር የላክንላቸው፣ ግን እንደ ማንኛውም ሰው በማህበራዊ ሚዲያ አይተነዋል። ውሳኔውን ምን ትላላችሁ? ወይ ምን ወል እንግዲህ እኛ እንግዲህ ጥያቄ ይቀርባል። ለጥያቄው መልስ የሚሰጠው አካል ደግሞ ይመለከተዋል። ከዚያም ቀደም ብሎ እነሱ ለ መወሰን ረዥም ጊዜ እንደፈጀባቸውም ለመርዳት ችለናል። እንዲሁም ፖልም አድርገው ነበር ማለት አስተያየት እንዲሰጥ ለህብረተሰቡም ሰጥተው ነበር። ዶክተር አብይ ወደዚህ መጥቶ በተለይ በእነሱ በዓል ላይ ንግግር እንዲያደርግ ይፈልጋል ወይም አይፈልግም የሚለው ወደ ስልሳ አምስት ፐርሰንት ይመስለኛል ወደ አስራ ሶስት ሺህ ሰው ነው እርግጠኛ ሆኜ እኔ ባለኝ የፌስቡክ እንትን ላይ አስራ ሶስት ሺህ አካባቢ የሆነ ሰው ነው ድምጽ የሰጠው ግን ስልሳ አምስት ፐርሰንቱ ከዚያ በዚያ ተገኝቶ ንግግር እንዲያደርግ እንደሚፈልጉ አረጋግጠናል። ይሄ ትልቅ ነገር ነው። ግን ማህበሩ ዶክተር አብይን በቦታው ተገኝተው እንዲናገሩ መፍቀዱና ማስተናገድ ቢችሉ ጥሩ ነበር። ፌስቡክ ከጠየቋቸው ሰዎች የተለየ ውሳኔ ይመስለናል። እኔም ያነበብኩት እንደዚያ ነው እና የሰጡት ምክንያት ምንም ይሁን ምንም ሚስዮናችን ይሄን ውሳኔያቸውን ያከብራል። በጠየቅነው መሰረት የራሳቸውን ግምገማ አድርገው ተከራክረው የወሰኑትን ውሳኔ ሚስዮናችን ትልቅ ክብር ለዚ ውሳኔያቸው ያለ መሆኑን እንገልጻለን። ግን ቢሆን እና ዶክተር አብይ በቦታው ተገኝተው መግለጫ ቢያደርጉ ኖሮ ደስ ይላል ነበር። ነገር ግን ያው የእነሱ ውሳኔ ስለሆነ ውሳኔውንም የማክበርም ግዴታ አለብን። ያው እናከብራለን። የሐሙስ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮቻችን የምናስተናግዳችሁም ቆንጅ ይታይና እኔም ሰሎሞን አባተንና አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ቪዎች ፋሲል ይባላለሁ ከዋሽንግተን ዲሲ ነው የምደውለው። የደወልኩበት ሀሳብ ዶክተር አብይ አህመድ ወደ ሰሜን አሜሪካ እግር ኳስ ፌዴሬሽን ለመምጣት ጥያቄ አቀረቡ በተባለው ላይ የፌዴሬሽኑ መልስ የሰጠው ተገቢ መልስ አልመሰለኝም። እኔ አንድ ጥያቄ አለኝ። የአሜሪካ ሪፐብሊካ እና ዲሞክራትን ሜሮችን እንግዶችን እየጋበዙ ኢትዮጵያ ያለ ሲሆን ፖለቲከኞች የሚሉት እስከ መቼ ነው? ሰላሳ አምስት አመት ሙሉ ለውጥ አያሳዩም እድገት አያሳዩም። እንደ እኔ እንደ እኔ ዶክተር መራራን ዶክተር ብርሃኑን ዶክተር አብይን ሁሉንም ተቃዋሚዎችም እነ እስክንድርንም ደጋፊንም ደጋፊን እስከዛሬ ታሰሩትን እና አቋሙ አያሌ ሰብስበው የፍቅርና የሰላም ጊዜ አድርጎ ትልቅ ስራ እንደ መስራት በሰሜን አሜሪካ ያለው ፌዴሬሽን የዋሽንግተን ዲሲ የፖለቲከኞች ጥላ የጣለበት ይመስለኛል እና በሰጡት ውሳኔ ላይ እጅግ በጣም አዝኛለሁ። እስከ መቼ መቼ ነው የምናድገው? መቼ ነው የምንሻሻለው? መቼ ነው ይቅር የምንባባለው? የእስልምና ጾም እየጾምን የክርስትና ጾም እየጾምን ይቅር የማንባባለው መቼ ነው? ለሰሩት ነገሩን እግዚአብሔር ረጅም ዕድሜና ጤና ይስጥልን። አመሰግናለሁ። ፋሲል አረጋኔ ከዋሽንግተን ዲሲ። ሀይ ሰላም። ዛሬ ስለ ጄል ኦጋዴን ጉዳይ ነበረ ማንሳት የፈለግኩት። ጄል ኦጋዴን በጅጅጋ ከተማ የሚገኝ የሰው ልጅ በጣም በጣም በአስከፊ ሁኔታ የምትሰቃይበት በሞላ ሽንት ቤት ውስጥ የሰው ልጅ የምንነከርበት እስር ቤት ብኖር ጄሎጋዴን ነው። ማዕከላዊ ብቻ ሳይሆን ይህ ጄሎጋዴን ትኩረት ተሰቦ ተስቶበት እንድትዘጋ ወንጀለኛው አብዲሌ ለፍርድ እንድቀርብ ብደረግ እና በዚህ ዙሪያ ስራቸውን ብትሰሩ መልካም ነው ብዬ እናገራለሁ። አመሰግናለሁ። አስተያየት የላካችሁትን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ነው ምልከው ካላችሁ ደግሞ አድራሻችን ሆናት ቪኦኤ ኒውስ ዳት ካም ነው ላኩልን። በ19ና በ25 ሜትር ባንድ አጭር ሞገድ በሳተላይት ናይል ሳት ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማኅበራዊ መገናኛ ቪኦኤ አምሃሪክ ላይ አለን። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በጥራት ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ስኪፕ ሲስክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ተከታዩ ባህልና ማኅበረሰብ ነው። ወጥቼ አልወጣሁም የመጽሐፉ ርዕስ ነው። የባህልና ማኅበረሰብ ለምሽቱ በያዘው ቅንብር ደራሲው አቶ ያሬድ ጥበቡ ይባላሉ። ለረጅም ጊዜ በኢትዮጵያ የፖለቲካ ተሳትፏቸው ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አጠር ያለውን የመንደርደሪያ ውይይታቸውን ይዞ ቀርቧል። አቶ ያሬድ ጥበቡ በቅድሚያ ለጊዜህ አመሰግናለሁ ወጋችንን ከመጀመራችን በፊት ያንተና የአንቱታውን ጉዳይ መስመር አስይዘናል መጽሐፍህ ለህትመት በቅቷል እንኳን ወደ ስቱዲዮያችን በስልኩ መስመርም ቢሆን ብቅ አልክ አሉላ ለሰጠኝ እድል አመሰግናለሁ ቮይስ ኦፍ አሜሪካንም እንዲሁ እንኳን ደህና ቆያችሁኝ አዲስ አይደለሁም በእርግጥ አዲስ አይደለህም በተለያዩ ፕሮግራሞቻችን አግኝተንህ እናውቃለን አሁን የተገናኘ ነው። ቅድም ብዬ ጠቆም እንዳደረግኩት ያሬድ ጥበቡ ጀቤሳ ወጥቼ አልወጣሁም ይላል አዲሱ መጽሐፌ። የሽፋን ስዕሉ ላይ የምናያቸው ምስሎች ታሪኩን የሚያሳብቁ ይመስላሉ። የሩብ ክፍለ ዘመን ዋይታዎች ከ1983 እስከ 2008 ይላል። ወጥቼ አልወጣሁም ስለምን? ከየት? ማን ነው ባዮስ? ባጭሩ መጽሐፍን እናስተዋውቅ እስኪ አቶ ያሬድ። አመሰግናለሁ እንደገና። መጽሐፌ እንዳልከው ርዕሱ ወጥቼ አልወጣሁም ይላል ወጥቼ አልወጣሁም የሽፋን ስዕሉ ግልጽ እንደሚያደርገው በአንድ በኩል ላለፉት ሰላሳ አመታት ከባህር ማዶ በአካል ብኖርም በመንፈሴና በሕልሜ ግን ሁሌም አገሬ ውስጥ መሆኔን አገሬ ደግሞ ስል ያው ከባህር ማዶ ያለው ስዕል የኢትዮጵያ ተራራ ነው። በተለይ ብዙ አመት የኖርኩበት የስሜን ተራሮች የትጥቅ ትግሉን የሚያሳዩ ስዕሎች አሉ። ያደግኩበትን ሰፈሬን አራዳን የሚያሳይ የጊዮርጊስ ቤተክርስቲያንና የአጼ ሚኒሊክ አውልት አለ። አንደኛው ከሀገር ያልወጣሁም ባህርማዶ ብኖር ነው። ሁለተኛው ደግሞ ሁሌም ከትጥቅ ትግሉ ከአስር አመት ተሳትፎ በኋላ ለክክ የወጣው ቢሆንም ሁልጊዜም ስተኛ ወደ ሀገሬ ነው እና የምንመለሰው አንዱም ደግሞ ማስበውም ልጅነቴን ከሀያ ሶስት እስከ ሰላሳ ሶስት አመት እድሜ ያለውን የወጣትነት እድሜን የወሰደው ጊዜ የገጠሩ ትጥቅ ትግል ስለሆነ ስለሱ እሱ ብዙ እንደማስብ እንደምጨነቅ ለማሳየት እና ያው ከድርጅቶቹ ከኢህአዴግ ከኢህዴን ተነጥዬ ብወጣም በመንፈስ እንዳልወጣሁ እና ብዙ ጊዜ ይሄን ለምን እንዲያደርጉ ይሄን እንዲህ ቢያደርጉት በዚህ መልክ ቢወስዱት ብዬ ከራሴ ጋር እንደምሟገት ለማሳየት ነው። የመጽሐፉ መግቢያ ላይ እንደገለጽኩት ርዕሱ የኔ አይደለም። ቀደም ኃይለ ሥላሴ ዩኒቨርሲቲ እያለን መምህራችን የነበረ ሰው ከአዲስ አበባ ዩኒቨርሲቲ የተባረረ የጂኦግራፊ መምህር አቶ ፈቃደ ሸዋቀ እና አንተም ታውቀዋለህ። የእሱ ለቅሶ ላይ መጥቶ ከኤድሚያስ ለገሰ ጋር ያደረከውን ቃለ ምልስ አየሁት። ወጥቼ አልወጣሁም ያልክ መሰለኝ እና ብዙ የፖለቲካ መሪዎች ከሚሄዱበት መንገድ የተለየ መንገድ ነው የመረጥከው እና ደክሜ ያደራጀሁትን ትግልና ድርጅት አሳልፍ ያልሰጥም አይነት የሚል እልህ ነው ያየሁብህ። ያውም ከባህር ማዶ ይገርማል ነገር አይነት አለኝና መጽሐፍ ያኔ ረቂቅ ላይ ነው የነበረው እና አዎ ይሄ ነገር አይጮህም፣ ግን ጥሩ ርዕስ ይሆናል ሊወክለኛል አይነት ብዬ ተጠቀምኩበት። በርከት ያሉ ጉዳዮችን ነካክተሃል በመጽሐፍ ስያሜም ሆነ በጭብጦቹ ዙሪያ። ጀምር ለማድረግ ያህል ለወረወርኩት ጥያቄ ያሬድ ጥርስህን የነቀልክበትን የኢትዮጵያ ፖለቲካ ነው። ወጥቻ ያልወጣሁም በአንድ መልኩ ይመለከታል ያልከው መጽሐፍ ሀሳብ ወለድ አይደለም። እውነተኛ ታሪኮችን ተንተርሶ በኢትዮጵያ ፖለቲካ ላይ ትንታኔ የሚያቀርብ ነው እንደ ተረዳሁት። በዝርዝር እናያለን። አንድ ሰው ስላነሳ ለአድማጮች ግልጽ ለማድረግ ያህል ታውቃቸዋለህ ያልካቸው አቶ ፈቃደ ሸዋቀና በቅርቡ ከዚህ ዓለም በሞት የተለዩ በኢትዮጵያ ፖለቲካ የነቃ የውይይት ተሳትፎ የሚያደርጉ በፕሮግራማችን በሰጥ አገባ ተሳታፊ የነበሩ ከአዲስ አበባ ዩኒቨርሲቲ መባረራቸውን ገልጸሃልና ስርዓት ሲቀየር በበርካታ ቁጥር በአንድ ጊዜ የአዲስ አበባ ዩኒቨርሲቲ መምህራን ከተባረሩት ውስጥ መሆናቸውን መጥቀስ ይመስለኛል። በህይወት ስለሌሉ ነው ዘለጋ አድርጌ እሳቸውን ማንሳቴ ልክ ነው። ያን ጊዜ ወይዘሮ ገነት ዘውዴ የትምህርት ሚኒስትር እያሉ አርባ ሁለት የዩኒቨርሲቲ መምህራን ደግሞ ጥንካሬ ያላቸው እንደነ ፕሮፌሰር መስፍን አይነት ሰዎች የተባረሩበት ጊዜ ነበር እና ፖለቲካዊ እርምጃ ነው የነበረው። በእርግጥ ጠቅላይ ሚኒስትሩ አቶ መለስ የፈለጉት እርምጃ ነው የነበረው፣ ግን የዩኒቨርሲቲውን ጥራት መቀነስ ላይ የራሱን አሉታዊ ሚና የተጫወተ እርምጃ ነበር። እንደገና በታሪካችን አይደገምም ብዬ ተስፋ አረጋለሁ። ፈቃደ ከአንደኛ አመት ጀምሮ ጓደኛዬ ነው የነበረው። በመሀል እኔ ወደ ትጥቅ ሜዳው በመሄዴ ብንለያይም ኋላ እሱ ደግሞ ተባሮ አሜሪካ ሲመጣ እንደገና ካቆምንበት ቀጠልን። ጥሩ ሰው ነበር፣ ቅን ሰው ነበር፣ ታታሪ ሰው ነበር እና ሀገሩን እንደናፈቀ በስደት ላይ በመሞቱ በጣም ሀዘን ይሰማኛል። አሁንም ገና አንድ አመቱ ነው ከሞተ የሆነው። ያልወጣውም ፖለቲካዊ መጣጥፎችን በአንድ እስር ያካተትከውን ጨምሮ በርካታ የኢትዮጵያ ፖለቲካ ነክ ርዕሶችን ይዟል። በርካታ ርዕሶችንም የሚመለከት ከግል የፖለቲካ ተሞክሮ ከኢህአፓ ኢሂድንና ኢህአዴግ ድረስ የገለጽካቸውን በመሪነትም የተሳተፍክባቸውን ጊዜያት ሁሉ መለስ ብለን ለማየት እድል እንደሚሰጠን ተስፋ አደርጋለሁ። ያንተንም ሀሳብ የሚሞግቱ ካገኘን ጨምረን እንወያያለን። አቶ ያሬድ ጥበቡ ለአሁኑ ግን ለጊዜ አመሰግናለሁ። ጊዜ ውስጥ ልኝ እኔ እጅግ በጣም አመሰግናለሁ። አቶ ሉላ ታንኪ ጤናን አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የኢትዮጵያ ዝግጅት ለኢቦላ ምላሽ። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተቀሰቀሰው ኢቦላ በሰሜን ምዕራብ ገጠርና በምባንዳካ ከተማ እየተስፋፋ መምጣቱ አሁን ሌሎች አገሮችንም እያሰጋ ነው። ኢቦላ መከሰቱን የሀገሪቱ ጤና ጥበቃ ሚኒስቴርና የዓለም የጤና ድርጅት ካረጋገጡ ከሚያዝያ 25 ወዲህ እየወጡ ባሉ ሪፖርቶች ከሐምሳ ሰው በላይ በበሽታው የተያዘ ሲሆን ከመካከላቸው ግማሽ ያህሉ ሞተዋል። ወረርሽኙ ወደ ኢትዮጵያ እንዳይገባ ለመከላከል መንግሥት በምክትል ጠቅላይ ሚኒስትሩ የሚመራ የኢቦላ ምላሽ ብሔራዊ ግብረ ኃይል አቋቁሞ በመላ ሀገሪቱ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስትር የሕብረተሰብ ጤና አደጋዎችና የቁጥጥርና ምላሽ አማካሪ አቶ አስቻለው አባይነህ ለቪኦኤ ገልጸዋል። ይህ የኢቦላ ምላሽ ብሔራዊ ግብረ ኃይል የተቋቋመው ቀደም ሲል በምዕራብ አፍሪካ ተከስቶ ለነበረው ወረርሽኝ ምላሽ ለመስጠት ነበር። ሥራውን እንደገና እንዲጀምር ነው የተደረገው። በሁሉም የሀገሪቱ ዓለም አቀፍ ጣቢያዎች ላይ በወሰን አካባቢዎችና መተላለፊያ ኬላዎች፣ በስደተኞች መጠለያዎች ውስጥ ቁጥጥርና ክትትል እየተደረገ መሆኑን አቶ አስቻሉ አመልክተዋል። ለመሆኑ በአየር መንገደኞች ላይ ፍተሻው እየተካሄደ ያለው ከኪንሻሳ በሚነሱ በረራዎች ላይ ብቻ ነው ወይስ በሁሉም ላይ? አቶ አስቻለው ይመልሳሉ። አሁን እያደረግን ያለ ነው። በሁሉም ነው። በሁሉም ጣቢያዎች በሁሉም ጣቢያዎች በሁሉም ጣቢያዎች ላይ በሁሉም ማለት ምን ማለት ነው? ያ ማለት በሁሉም መንገደኛ ላይ ያ ማለት አዎ፣ ያ ማለት በሁሉም ተርሚናሎች ላይ ያ ማለት። ለምንድን ነው አንዳንዶቹ ለምሳሌ ኪንዣሳ ትራቭል ኖሯቸው ትራንዚት አድርገው በሌላ ሀገር ሊመጡ ይችላሉ። ስለዚህ መጀመሪያ አሁን ሎዱን ለመቀነስ ፕሌን ውስጥ ሆነው ፎርም እንዲሞሉ ኬት እንደመጡ ኬት እንደተነሱ መረጃ እንዲሰጡ ያንን እያደረግን ነው፣ ሎዱን ለመቀነስ ማለት ነው። ስለዚህ ማስክሪን የሚባል አለ። አጠቃላይ ሁሉንም በአንድ ኮምፒውተር ካሜራ እይታ ውስጥ እንዲያልፉ እና ዲቴክት እንዲያደርግ ማለት ነው። ከዛ ለተጨማሪ የምንፈልጋቸውን ፕሌም ውስጥ ሆነው በሚሞሉት መረጃ መሰረት ልዩ ደግሞ ትኩረት የምንሰጣቸው ከኪንሻሳ የሚነሳና ትራንዚት ያላቸው፣ ከአጎራባች አካባቢ የሚመጡትን ደግሞ እንደዚሁ ፎርም ይሞላሉ። አዲስ አበባ የሚቆዩ ፎሎ ይደረጋሉ። የባለሙያዎች ተመድበው የቅርብ ክትትል ያደረግባቸው በቂ መረጃ ተሰጥቷቸው፣ እንደዚሁም በየቀኑ ፎሎ እየተደረጉ ምክንያቱም ለሀያ አንድ ቀናት ክትትል ያስፈልጋቸዋል። እነዚህ ሰዎች ምልክቱ በወቅቱ ባይታይባቸው እንኳን ቀጥሎ የሚመጣውን ሪስክ ለመቀነስ ፎሎ የምናደርግበትም እንደዚሁ አሰራር አለ። ስለዚህ በረራዎች ከዋሽንግተንም ይነሱ ከቤጂንግም የሚነሱ ከኪንሻሳ የሚነሱ አጠቃላይ የሆነው ፍተሻ በሁሉም መንገደኛ ላይ ነው የሚካሄደው ማለት ነው። በሁሉም መንገደኛ ላይ ነው የሚካሄደው። እሺ ድንበር ላይ ያለውን ቁጥጥርና ክትትል አስመልክቶ ከደቡብ ሱዳን የሚገቡትን ብቻ ነው ወይስ ደግሞ በሌሎችም አካባቢዎች? ኢትዮጵያ እንግዲህ ከስድስት ሀገሮች ጋር የምትዋሰን ሀገር ነች እና በሁሉም ላይ ነው የሚደረገው ይሄኛው ክትትል። ክትትሉ የሚደረገው በሁሉም ላይ ነው። ከጋምቤላ በተለይ ከደቡብ ሱዳን እንዳልኩት ተጋላጭነቱ ከፍ ይላል። እንደዚሁም ከኬንያም ጋራ በሞያሌ ቦርደር አለን። በጋላፊ በጅቡቲ መስመር እንደዚሁም ሌሎችንም አካባቢዎች ታሳቢ ያደረገ ከዚህ በፊት የነበሩን ልምዶች አሉ። የት የት አካባቢ ነው ሰዎች የሚንቀሳቀሱት የሚል በኢትዮጵያ መድኃኒት ምግብ ጤና ክብካቤ ቁጥጥር ባለስልጣን የተለዩ ፖርቶች አሉ እና እነዛም ፖርቶች ነው መሰረት ተደርጎ ስክሪን እየተደረገ የሚገኘው። ምንድን ነው የምታደርጉት በኢቦላ የተያዘ ሰው ብታገኙ? እንግዲህ መጀመሪያ የልየታ ስራ እዛው ጋር ነው የሚሰራው። ወዳው እንደተገኘ ከሌሎች ጋር እንዳይገናኝ ይደረጋል። ቀጥሎ ለተጨማሪ ምርመራ ነው የሚወሰደው። ላቦራቶሪ ተወስዶ መረጋገጥ አለበት፣ ኢቦላ ነው አይደለም የሚለው በዛው ልክ ግን አስፈላጊውን ሕክምና እየተሰጠ ነው የሚቀጥለው ማለት ነው። ለዚህም ነው የሕክምና መስጫ ተቋሙ ዝግጁ ሆኖ የሚጠብቀው። ለምሳሌ በኢትዮጵያ አየር መንገድ አዲስ አበባ ኤርፖርት፣ አምቡላንስ ሀያ አራት ሰዓት ቆሞ ነው እየጠበቀ ያለው በአሁኑ ሰዓት ማለት ነው። ኤኒ ለዚህ የተጠረጠረ ሰው ካለ ወደ አሁኑ ከዛ በአምቡላንስ ወደ ተዘጋጀው ጣቢያ የሕክምና ማዕከል እንዲሄድና አስፈላጊውን ናሙና ከተወሰደ በኋላ ህክምናው ይሰጣል። ምክንያቱም የመጀመሪያ ምልክት የሚታየው የሙቀት መጨመር ነው። ስለዚህ ሙቀት በተለያየ በሽታም ሊጨምር ይችላል፣ በኢቦላ ብቻ ላይሆን ይችላል። ስለዚህ ናሙና መወሰድ አለበት ኢቦላ ነው አይደለም ለማለት። ለዚህም የሚያስፈልግ ባዮሴፍቲ ሌቭል ስሪ የሚባል ላብራቶሪ አለ። ይሄን በሽታ ነው አይደለም ብሎ ለማረጋገጥ የሚያግዘን የላብራቶሪ አይነት ነው። ስለዚህ ተደራጅተናል ከዚህ በፊት ያልነበረን ከ2014 ልምድ ወስደን ይሄ አቅም ማዳበር ችለናል በተጨማሪም ደግሞ ከዚህ በፊት እንጠቀም እንደነበረው ከሴክተሮች ጋራ በጋራ የሚሰራው ይሄ ከግብርናና እንስሳታት ተፈጥሮ እንስሳት ሀብት ሚኒስቴር ጋራ በቅንጅት የሚሰራ አለ ላቦራቶሪ ያላቸው እንስሳት ላቦራቶሪ ስለዚህ እነሱም ጋር ይህን ናሙና በመውሰድ የማረጋገጥ ስራ ነው የሚሰራው ስለዚህ ለህክምና አስፈላጊ ግብአት አለ ኢቦላ ሊታከብበት የሚችል ሙሉ ግብአት አለ ባለሙያዎች እንግዲህ ዲሞክራቲክ ሪፐብሊክ ኮንጎ ላይ በሪፖርቱ እናንተም ሰምታችሁት ይሆናል ብዬ አስባለሁ አምስት ባለሙያዎች ተይዘዋል በዚህ በሽታ እና ባለሙያዎቻችንን ለእንደዚህ አይነት እንትን እንዳይጋለጡ አስፈላጊውን ስልጠና ወስደዋል። በተጨማሪ ደግሞ ሲሙሌት የሚያደርጉት ወይም ይሄ የልምምዱ ራሳቸውን የሚከላከሉበት መንገድ በዛው ልክ ተዘጋጅቷል። ለመከላከያ ደግሞ ለሚያገለግሉ ግብአቶችም እንደዚሁ ዝግጁ ሆነው በስጋቱ መጠን ራሳችንን አዘጋጅተን አሁን ባለንበት ደረጃ የዝግጅታችን እና ቢከሰት ደግሞ ምላሽ ለመስጠት የሚያስችል አቅም ገንብተናል ብለን ነው የምናምነው። እሽ። እንግዲህ በመሰረተ ልማት በኩል በመድኃኒት አቅርቦት፣ በባለሙያ፣ በመሳሪያ፣ በመሳሰሉት ሁሉ በቂ አቅም አለን ነው እያሉኝ ያሉት አቶ አስቻለው። በዚህ ደረጃ በጣም የተደራጀ በቂ አቅም አለን። ይሄን እንዲሆን ያደረገው አንዱ ከዚህ በፊት የነበረን ልምድ ተጨምሮበት ነው። ስለዚህ ከዚህ በፊት የነበረን ልምድ በጣም አግዞናል። ምክንያቱም ብዙ ነገር ከዜሮ አደለም የተነሳ ነው። ከዚህ በፊት የቅድመ ዝግጅት ስራ እንዴት መሰራት እንዳለበት፣ ኢቦላን ደግሞ ምዕራብ አፍሪካ ላይ እንዴት ምላሽ እንደተሰጠ ደግሞ እዛው በግንባር ሲደግፉ የነበሩ የኛው ባለሙያዎች አብረውን ነው የሚገኙ። ስለዚህ እንደውም የቅድመ ዝግጅቱ ስራ ከሪስኩም ከፍ ብሎ እንዳልኩ ቀጥታ የድንበር ግንኙነት የለንም ከኮንጎ ጋራ፣ ነገር ግን ሪስኩን ከፍ አድርገን ሁለቱ ደቡብ ሱዳንን የኤርስ ትራንስፖርት ስላለን እንደዚሁም ደግሞ ቀጥታ ስለአየት ከኮንጎ ስላለን ይሄ ወደ ሀገራችን የመግባት እድሉን ሊጨምረው ስለሚችል በዚህ ልክ መዘጋጀት አለብን ብለን እንደዚሁም በክቡር ምክትል ጠቅላይ ሚኒስትሩም የሚመራው ግብረ ኃይል ሁሉንም በኩል ደረጃ እንዲነቃቁና ዘጋጁ ነው መልእክት የተላለፈው። በዛ ልክ ደግሞ ራሳቸው እንዲለዩ የማድረግ ስራ ነው እየተሰራ ያለው። የቅድመ ዝግጅት መከላከል ስራ የተሳካ ለማድረግ የሁሉም የማህበረሰብ ክፍል እገዛ ያስፈልጋል። ከምን አንጻር ነው? አንደኛው ወደ ኢትዮጵያ የሚመጣውም ሆነ ኢትዮጵያን አልፎ ትራንዚት አድርጎ የሚሄደው ማንኛውም መንገደኛ አስፈላጊውን የምርመራ ጣቢያዎችን አልፎ እንዲሄድ እንዲሄድና ሚስ መደረግ እንደሌለበት ተባባሪ መሆን ይኖርበታል። እንደዚሁም ደግሞ ማንኛውም ህብረተሰብ ወደዛ አካባቢ ሲሄድ ስለ አካባቢው በቂ መረጃ ይዞ እንዲንቀሳቀስ ያስፈልጋል። የሚመጣውም ሰው በተለይ ለሀያ አንድ ቀን ክትትል ስለሚደረግ በባለሙያዎች ምንም እንኳን ምልክት ባይታይባቸውም ለዛም አስፈላጊውን የሆነ ትብብር አድርጎ በተለይ የበሽታውን አስከፊነት በተለይ ችግሩ ከተከሰተ አሁን ዴሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው ሀምሳ ስድስት አካባቢ ኬዞች ሀያ አምስት ሰዎች ሞተዋል። ይሄ ማለት ከሀምሳ ፐርሰንት በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየን እና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና አካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልእክት የምናስተላልፈው ማለት ነው። ከእኛ ዝግጅት በተጨማሪ እንግዲህ ኢቦላ እንደተከሰተ ቅድም እንደነገሩኝ ሚያዚያ ሀያ አምስት የኮንጎ ጤና ጥበቃ ሚኒስቴር ካሳወቀ ጊዜ ጀምሮ ማለት ነው፣ አለም አቀፍ ስጋት አልደቀነም በሚል ብዙ ሀገሮች ቆይተን እንየ ማለት አዝማሚያ ወስደው ነበረ። መቼ ነው ለመሆኑ ይሄ ግብረ ሀይል የኢትዮጵያው ግብረ ኃይል እንቅስቃሴ ጀመረው? የእኛ የኢትዮጵያ ግብረ ሀይል ወደ አሁኑ ነው ማስጌት የተደረገው። ውይይታችን ይቀጥላል። በሌላ ዝግጅት ቀሪውን ይዤ እመለሳለሁ። የኢትዮጵያን የጤና ጥበቃ ሚኒስትር አማካሪ አቶ አስቻለው አባይነህን አመሰግናለሁ። ሙሉ ውይይታችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይና ሰሎሞን አባተነህና አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ስርጭት ቀጥሎ ይቀርባል። በእኛ በኩል በዚህ በተጀመረው በትዕግስት ፋንታሁን ምን ተገኘ በሚለው ዜማዋ እንሸኛችሁ። ደናደሩ